የዲ ደብልዩ ዜና ጤና ይስጥልኛ አድማጮች፣ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በኦሮሚያ ክልል ጎጂ ዞን አምስት ወረዳዎች ኦነግ ሸኔ በሚል ስም የሚጠራው በአሸባሪነት የተፈረጀው ታጣቂ ኃይል ቁጥጥር ስር እንደሚገኙ ነዋሪዎችና ባለሥልጣናት ገለጹ። የኢትዮጵያ አገራዊ የምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አርአያ በኮሚሽኑ አሰራር ውስጥ የመንግስት ጣልቃ ገብነት የሚኖር ከሆነ ኃላፊነታቸውን በፈቃዳቸው እንደሚለቁ መናገራቸውን የህዝብ ተወካዮች ምክር ቤት አስታወቀ። የዩናይትድ ስቴትስ፣ ብሪታንያ፣ የአውሮጳ ህብረት፣ የተባበሩት መንግስታትና የሰሜን አትላንቲክ ጦር ቃል ኪዳን ኔቶ መሪዎች ሩሲያን አጥብቀው ኮነኑ። መሪዎቹ ሩሲያ ጥብቅ ማዕቀብ ይጠብቃታል ሲሉም ተናግረዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት በበኩሉ በዩክሬን በጀመረው ወታደራዊ ወረራ በሰላማዊ ሰዎች ላይ የሚያስከትለው ሰብዓዊ መዘዝ አስከፊ እንደሚሆን አስጠንቅቋል። አንድ በርሜል ነዳጅ ከመቶ ዶላር በላይ መሆኑም እየተነገረ ነው። ዜናው በዝርዝር በኦሮሚያ ክልል ጎጂ ዞን አምስት ወረዳዎች በህዝብ ተወካዮች ምክር ቤት ኦነግ ሸኔ በሚል ስም በአሸባሪነት የተፈረጀው ታጣቂ ኃይል ቁጥጥር ስር እንደሚገኙ ነዋሪዎችና ባለስልጣናት ለዶቸበለ ተገለጹ። ለደህንነታቸው ሲባል ስማቸውን እንዳይጠቀስ ጠይቀው አስተያየታቸውን ለዶቸበለ የሰጡ ነዋሪዎች ታጣቂዎቹ በተቆጣጠሯቸው አካባቢዎች ህብረተሰቡ ለከፋ ችግር ተዳርጓል። በዞኑ ከሚገኙት 18 ወረዳዎች ጎሚ አልደሎ፣ ሊበን፣ ዋደራ፣ ጎሮዶላ እና ሰባቦሩ የሚባሉ ወረዳዎች በብዛት አለበዚያም ሙሉ በሙሉ በታጣቂዎች ቁጥጥር ስር ናቸው ተብሏል። የዞኑ የመንግስት ኮሚኒኬሽን ኃላፊ አቶ ዮሐንስ አለኮ ለዶቸበለ እንደተናገሩት ዋደራን ጨምሮ ታጣቂዎቹ በተቆጣጠሯቸው አምስት ወረዳዎች አርሶ አደር ማምረት በማቆሙ ለረሃብና ሰቆቃ እየተዳረጉ ነው ሙሚ ኤንተን ነው የሚባለው ሙሉ ለሙሉ ወረዳው ወይ መንግስት ማዋቅር የለን። እሱ ላይ በእነሱ ቁጥጥር ሶስት ወስተዋል። ህብረተሰቡን ተፈናቅሎ ዞኑ ከተማ ነጌሌ ሰፍሯል። ሊበን ዋና ከተማ ብቻ ነው የወረዳ መቀመጫ ከተማ ናት። ሶስት ቀበሌ የማይበል ከሀያ ቀበሌ ውስጥ በእነሱ እጅ ነው ያለ። ወረዶ ላይ እንደዛው አራት ከተማ መስተዳድር አላት፣ ትንሾች ማለት ነው ታዳጊ ከተማዎች። ከዛ አራት ውጭ ሌላ ቀበሌ ሁሉ በእነሱ እጅ ነው ያለ። ዋደራ ደግሞ ሁለቱ ከተማ ውጭ ገጠር ቀበሌቱ ሁሉ የእሱ እጅ ነው ያለ። አሰባበሩ ቅርብ ጊዜ አስፍቶ ወደ ሰባት ቀበሌዎቹን ወስዶበታል። ኃላፊው እንደሚሉት ታጣቂዎቹ በተቆጣጠሯቸው አካባቢዎች የማህበራዊ መገልገያዎች በመውደማቸው ህብረተሰቡ ምንም አገልግሎት አያገኝም። ዘራፊና የሰዎች እገታ የዕለት ተዕለት ተግባርም ነው። ርም ተቀብሎ እመልሳለን እያሉ ሳይመልሱ ሁለት ዓመት ሆኖ መጨረሻ ላይ የገለ ደርሷል ሲባል ከገደልነው ነው፣ እና ተቀበርነው እኮ ቆይቷል ብሎ ሄዶ ያወጡት ማለት ነው። ግን እስከዛች ቀን ቤተሰቦቻቸው ግር እየተቀበሉ እያስላፉ፣ እንግዲህ በእኛ ዞን በጣም ግፍና ጭካኔ የተሞላበት በደህንነት እንግዲህ ህዝባችን እየተዘፈቀ ነው። በእነዚህ አካባቢዎች 23 ሺህ ገደማ ተማሪዎች ከትምህርት ገበታቸው መፈናቀላቸውና ከ500 ሺህ በላይ ሰዎች ለችግር ተዳርገው እርዳታ የሚጠባበቁ መሆናቸውን የዶች ቨለ ስዩም ጌቱ ከአዲስ አበባ ዘግቧል። የኢትዮጵያ ሀገራዊ የምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አራያ በኮሚሽኑ አሰራር ውስጥ የመንግስት ጣልቃ ገብነት የሚኖር ከሆነ ኃላፊነታቸውን በፈቃዳቸው እንደሚለቁ መናገራቸውን የህዝብ ተወካዮች ምክር ቤት አስታወቀ። ሰብሳቢው ይህንን ማስጠንቀቂያ የሰጡት ትናንት በተካሄደ የኢትዮጵያ ሀገራዊ የምክክር ኮሚሽን የስራ መጀመሪያ ትውውቅ መርሃ ግብር ላይ መሆኑን የህዝብ ተወካዮች ምክር ቤት በተረጋገጠ የፌስቡክ ገጹ ባሰፈረው ዜና ገልጿል። በመርሃ ግብሩ ባለፈው ሰኞ የካቲት 14 ቀን የኢትዮጵያ ሀገራዊ የምክክር ኮሚሽን ሰብሳቢ የሆነው ቃለ መሀል ላይ የፈጸሙት ፕሮፌሰር መስፍን በተቋሙ ስራ ውስጥ የአስፈጻሚው አካል ወይም የመንግስት አልቃ ግብነት እንደማይኖር እምነታቸው መሆኑን ጠቆመው በኮሚሽኑ አሰራር ውስጥ የመንግስት አልቃ ግብነት የሚኖር ከሆነ ግን ኃላፊነታቸውን በፈቃዳቸው እንደሚለቁ ተናግረዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዩክሬንና ሩሲያ በሚዋሰኑበት ግዛት የምድር የባህርና የአየር ኃይሉን ለማጠናከር መወሰኑን አስታወቀ። ዛሬ የተሰበሰቡት የኔቶ አምባሳደሮች ባወጡት መግለጫ በጥምረቱ ምስራቃዊ ክፍል ተጨማሪ የምድር የአየርና የባህር መከላከያ ኃይል ልናሰማራ ነው ብለዋል። የድርጅቱ ዋና ጸሐፊ የንስ ሽቶትንበርግ የአውሮፓ ውስጥ አሁን ጦርነት ጦርነት ላይ ነን ሲሉ የሩሲያን እርምጃ አውግዘዋል። ሩሲያ ዩክሬንን አጥቅታለች። ይህ ጭካኔ የተሞላበት ጦርነት ነው። መንፈሳችን ከጅግናው የዩክሬን ሕዝብ ጋር ነው። ለወራት እንዳይሆን ስናስጠነቅቅ የነበረው አሁን ዋጋ ጥቷል። ሩሲያ አካሄዷን እንድትቀይርና ዲፕሎማሲያዊ መፍትሄ ለማግኘት ያላሰለሰ ጥረት ብናደርግም በአህጉራችን ሰላም ደፍርሷል። አውሮፓ ያለፈ ታሪክ ነው ብለን በምናስበው መጠንና አይነት ጦርነት ላይ ናት። ስቶልተንበርግ የድርጅቱ አባላት የሆኑት የምስራቅ አውሮፓ ሀገራት እስቶኒያ፣ ላትቪያ፣ ሊትዌኒያ እና ፖላንድ የግዛት አንድነት፣ የፖለቲካ ነፃነት ወይም ጸጥታ አደጋ ውስጥ ሲወድቅ ሌላ ስብሰባ እንዲጠራ ጠይቀዋል። ለግጭቱ ቅርበት ካላቸው ሀገራት አንዷ የሆነችው ሊቱዌኒያ የአስቸኳይ ጊዜ አዋጅ ደንግጋለች። በሌላ በኩል የዩናይትድ ስቴትስ፣ ብሪታንያ፣ የአውሮፓ ህብረት፣ የተባበሩት መንግስታትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መሪዎች ሩሲያን አጥብቀው ኮንነዋል። መሪዎቹ ሩሲያ ጥብቅ ማዕቀብ ይጠብቃታል ሲሉም ተናግረዋል። የዩክሬን ፕሬዚዳንት ቭላዲሚር ዜሌንስኪ በበኩላቸው ሩሲያ በሀገራቸው ላይ እያደረሰች ያለውን ወታደራዊ ጥቃት ተከትሎ ኪቭ ከሞስኮ ጋር የነበረትን ዲፕሎማሲያዊ ግንኙነት በይፋ ማቋረጣን በሰጡት መግለጫ አስታውቀዋል። ከኪቭ በወጣ መረጃ እስካሁን ከአርባ ያላነሱ የዩክሬን ወታደሮች መገደላቸው ተዘግቧል። የዩክሬን አየር ኃይል የሩሲያን የአየር ጥቃት እየተከላከለ መሆኑም ተገልጿል። የሩሲያ ወታደራዊ ሄሊኮፕተሮች ዛሬ ከቀትር በፊት ከዩክሬን መዲና ኪቭ አቅራቢያ በሚገኝ ጎስት ሚል የተባለ የጦር ሰፈር ላይ ጥቃት መፈጸማቸውን የዩክሬን ባለስልጣናት እንደተናገሩ ሮይተርስ ዘግቧል። ባለስልጣናቱ እንዳሉት ከሩሲያ ሄሊኮፕተሮች መካከል ሶስቱን የዩክሬን ጦር መትቶ ጥሏል። የዩክሬን የድንበር ጥበቃ ባለስልጣናት የሩሲያ ጦር ቤላሩሲያ በምትዋስንበት ድንበር በኩል ጥሰው ለመግባት መሞከራቸውን ገልጿል። የኪየቭ ከተማ ከንቲባ የቀድሞ ቦክሰኛ ቪታሊ ክሊችኮ ዓለም ከዩክሬን ጎን እንዲቆም ጥሪ አቅርበዋል። ክሊችኮ በጦርነት ውስጥ ነን፣ ለሀገራችን እየተዋጋን ነው፣ ነገር ግን የመላውን ዓለም እርዳታን እንፈልጋለን፣ በሩሲያ ላይ ጠንካራ ማዕቀብ መጣል አለበት ሲሉ ተናግረዋል። በኪየቭ ከተማ ያለው ሁኔታ በመንግስት ቁጥጥር ስር ቢሆንም የከተማዋ ከንቲባ በነዋሪዎች ዘንድ ስጋት መኖሩን ግን አልሸሸጉም። በሌላ በኩል ፈረንሳይ ለዩክሬን የምትሰጠውን ድጋፍ እንደምታጠናክር አስታውቃለች። ፕሬዚደንት አማኑኤል ማክሮ ሩሲያ በዩክሬን ላይ ጦርነት ካወጀች በኋላ የፈረንሳይ መከላከያ ምክር ቤት መሰብሰቡንም አስታውቀዋል። Les événements de cette nuit sont un tournant dans l'histoire de l'Europe የዚህ ምሽት ክስተቶች በአውሮፓና በአገራችን ታሪክ ውስጥ ትልቅ ለውጥ ያመጣል። በሕይወታችን ላይ ዘላቂና ከባድ መዘት ይኖረዋል፣ በአህጉራችን ጂኦፖለቲካ ላይም እንዲሁ። ስለዚህም ምላሽ ለመስጠት በአንድነት እንሆናለን። በሌላ በኩል ቱርክ ኢፍታዊ እና ሕገ ወጥ ያለችው ሩሲያ የጀመረችውን ወታደራዊ እርምጃ በአፋጣኝ እንዲቆም ጥሪ አቅርባለች። የቱርክ የውጭ ጉዳይ ሚኒስትር ባወጣው መግለጫ ወታደራዊ ተልዕኮ ተቀባይነት የሌለው ነው ብንል ብለን እናምናለን ሲል የሩሲያ ፌዴሬሽን ይህንን ኢፍታዊ እና ሕገ ወጥ እርምጃ በአፋጣኝ እንድታቆም ጥሪ አቅርቧል። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር ሩሲያ በዩክሬን በጀመረችው ወታደራዊ ወረራ በሰላማዊ ሰዎች ላይ የሚያስከትለው ሰብአዊ መዘዝ አስከፊ እንደሚሆንም አስጠንቅቋል። በፍጥነት እያሽቆለቆለ በሚገኘው ሁኔታ እና በወታደራዊ ዘመቻ ስጋት እንደገባው የገለጸው ድርጅቱ ዛሬ ሐሙስ ባወጣው መግለጫ በጦርነት አሸናፊ የለም፣ ነገር ግን ቁጥር ስፍር የሌላቸው ነፍሶች ይመሰቃቀላሉ ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ትናንት ረቡዕ ፕሬዚዳንት ፑቲን ወታደሮቹ ዩክሬንን ማጥቃት ያቁሙ ለሰላም እድል ይስጡ፣ በርካታ ሰዎች ሞተዋል ሲሉ በጸጥታ ጥበቃ ምክር ቤት በተደረገ ስብሰባ ላይ ተማጽነው ነበር። ፊሊፕ ግራንዴ የሚመሩት የስደተኞች መርጃ ድርጅት በወረራው በዩክሬን የተጎዱና ለደህንነታቸው ከለላ ፍለጋ የሚሹ ሰዎች መኖራቸውን ተመልክተናል ብለዋል። የዩክሬን አጎራባች ሀገራት ደህንነትና ጥበቃ ለሚሹ ሰዎች ድንበሮቻቸውን እንዲከፍቱም ድርጅቱ ጠይቋል። በሌላ በኩል ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትሎ በዓለም ገበያ የአንድ በርሜል ነዳጅ ዋጋ ከአንድ መቶ ዶላር በላይ ተሻግሯል። የነዳጅ ዋጋ በዚህ መጠን ሲጨምር ከስምንት ዓመት ወዲህ ለመጀመሪያ ጊዜ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ልዩ ወታደራዊ ተልእኮ እንዲጀመር ማዘዛቸው ከተሰማ በኋላ በዎል ስትሪት አሜሪካ፣ በሞስኮ እና በአውሮፓ የአክሲዮን ገበያ ለማሽቆልቆል ተገዷል ከሩሲያ ወረራ በኋላ የማሞቂያ ነዳጅ፣ ስንዴና ሌሎች ሸቀጦች በጅምላ ዋጋ ጭማሪ ማሳየቱም ተዘግቧል። ይህ ዶቼ ቬለ ነው። ከዶቸበለ የዓለም ዜናን ለማብቃት ርዕሰ ዜናዎቹን በድጋሚ ነሆ። በኦሮሚያ ክልል ጎጂ ዞን አምስት ወረዳዎች ኦነግ ሸኔ በሚል ስም የሚጠራው በአሸባሪነት በተፈረጀው ታጣቂ ኃይል ቁጥጥር ስር እንደሚገኙ ነዋሪዎችና ባለስልጣናት ገለጹ። የኢትዮጵያ አገራዊ የምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አራያ በኮሚሽኑ አሰራር ውስጥ የመንግስት ጣልቃ ገብነት የሚኖር ከሆነ ኃላፊነታቸውን በፈቃዳቸው እንደሚለቁ መናገራቸውን የህዝብ ተወካዮች ምክር ቤት አስታወቀ። የዩናይትድ ስቴትስ፣ ብሪታንያ፣ የአውሮፓ ህብረት፣ የተባበሩት መንግስታትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መሪዎች ሩሲያን አጥብቀው ኮንነዋል። መሪዎቹ ሩሲያ ጥብቅ ማዕቀብ ይጠብቃታል ሲሉ ተናግረዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት በበኩሉ ሩሲያ በዩክሬን የጀመረችው ወታደራዊ ወረራ በሰላማዊ ሰዎች ላይ የሚያስከትለው ሰብአዊ መዘዝ አስከፊ እንደሚሆን አስጠንቅቋል። ዩክሬን ወደ አርባ የሚሆኑ ወታደሮቼ ተገድለውብኛል እያለች ነው። ዜናው አበቃ። አዜብን ለዓለም ዜናው አመሰግናለሁ።